ዓለም አቀፉ የገንዘብ ድርጅት ስራ አስፈጻሚ ቦርድ ለኢትዮጵያ 3.4 ቢሊዮን ዶላር ብድር አስታውቋል። የተራዘመ የብድር አቅርቦት በተባለው መርሃ ግብር ከጸደቀው ብድር ውስጥ አንድ ቢሊዮን ዶላር በአፋጣኝ ለኢትዮጵያ የሚለቀቅ እንደሆነ ተቋሙ ገልጿል። ይህም ኢትዮጵያ የውጭ ምንዛሬ ግብይቱ በገበያ እንዲወሰን የፖሊሲ ለውጥ ማድረጓን ባስታወቀችበት ማግስት ይፋ የሆነ ነው። የአሜሪካ ድምጽ ያነጋግራቸው የፋይናንስና ምጣኔ ሀብት ባለሙያዎች ብድሩ በውሳኔው ምክንያት የሚመጣን ኢኮኖሚያዊ መናጋት ለማስተካከል እንዲያግዝ ታስቦ ሊሆን ይችላል ይላሉ። የኢትዮጵያ መንግስት ውሳኔም በአይኤምኤፍ አስገዳጅነት የተወሰነ እንጂ ኢኮኖሚያዊ አይደለም ሲሉም ይገልጻሉ። አስማማዋይ ነው። በዚህ ጉዳይ ተከታዩን አሰናድተዋል፤ እንደሚከተለው ይቀርባል። የኢትዮጵያ መንግስት የውጭ ምንዛሬ መዛባትን ያስተካክላል በሚል ይፋ ያደረገው ገበያ ምር የውጭ ምንዛሬ ተመን ከትላንት ጀምሮ ተግባራዊ መሆን ጀምሯል። ይህም ከግማሽ ክፍለ ዘመን በላይ በመንግስት ይመራ የነበረውን የውጭ ምንዛሬ ግብይት የቀየረ የፋይናንስ ፖሊሲ ለውጥ ነው። መንግስት ከዓለም አቀፍ ተቋማት ጋር ሲያደርጋቸው ከነበሩ ድርድሮች አኳያ ውሳኔው የሚጠበቅ ነው የሚሉት የፋይናንስና ምጣኔ ሀብት ባለሙያው ዶክተር አብዱል መናን መሐመድ፣ ነገር ግን የገንዘብን የመግዛት አቅም ከማዳከም አልፎ ገበያ ምር እንዲሆን ይወስናል ብለው እንዳልጠበቁ ይናገራሉ። ኢትዮጵያ ብር ከሌሎች ከዶላርም በለው ከሌሎች የውጭ ምንዛሬዎች ጋር ያለው ተመን ጤነኛ ነበረኮ። ግልጽ ነው ለማንም ሰው የሚመለከተው የለም ማንም ሰው የሚያስተውል ሰው ጤነኛ እንዳልነበረ ያውቃል። እና መስተካከል እንዳለበት ይታወቃል። ምን መሰለ፣ በረጅም ጊዜ የተጠናቀመ ችግርን ግን በአንድ ጊዜ አስተካክለዋለሁ ስትል ደግሞ ሌላ ችግር እንዳይሆንም መጠንቀቅ ያስፈልግሃል፣ ያስፈልጋል ማለት ነው። እና ያልጠበቅኩት የሆነብኝ በቀጥታ እዛ ይገባል የሚል እምነት አልነበረኝም። አንድ ከአገሪቱ ካለችበት አኳያ፣ ከኢኮኖሚው መዳከም አኳያ የውጭ ምንዛሪ እንኳን የረባ የውጭ ምንዛሪ እንኳን ሪዘርቭ ያው አሁን ይሰጡናል ተብሎ ከሚታሰበው ውጭ የለንም። ደካማ ኢኮኖሚ ላይ ይሄ እርምጃ ይወሰዳል የሚል እምነት አልነበረኝም። ብርም ማዳከም ያው ዲቫሉዌሽን የተባለው እና በገበያ የሚመራ ስርዓት ምን ይመስላል የሚለው የተለያዩ ጉዳዮች ናቸው። ብርም ማዳከም ማለት የተመኑን ጉዳይ ተመኑን ማስተካከል ማለት ነው። እንደው ዛሬ በተከሰተው እንመልከት እንኳን ብንል ሀምሳ ሰባት ብር አካባቢ የነበረውን ዶላር ንግድ ባንክ መገበያ ያው ወደ ሰባ አምስት ብር ሰባ ስድስት ብር አስገብቶታል። መግዣ እና መሸጫው ልዩነትም ቢኖረው ይሄ ብር ማዳከም ይባላል። ተመኑን ተመኑን ማስተካከል የለም። በገበያ የሚመራ ማለት ደግሞ ግብይቱ ወደፊት እስካሁን ስንገበያይበት የነበረው የውጭ ምንዛሬ ስንገበያይበት የነበረው ስርዓት በገበያ የሚመራ አይደለም። ኢትዮጵያ በዘመናዊ የባንክና የገንዘብ ዘመናዊ ስልህ ምናልባት ሀኛው ክፍለ ዘመን ከጣሊያን ወረራ በኋላ ያለውን ብንመለከት የተለያየ ስርዓት ነው የተከተለችው። እና ከኢህአዲግ በኋላ ያለው በአማርኛ ምንየ ማኔጅድ ፍሎት ይሉታል። መንግስት በተወሰነ ደረጃ ጣልቃ የሚገባበት የተወሰነ ደግሞ በገበያ የሚመራ የተቀላቀለ አይነት ስርዓት ነበረ ስንመራ የነበረው። ሙሉ የተለቀቀም አይደለም ። መንግስት ይቆጣጠረዋል፣ ተመኖም ማለት ትችላለህ ብሔራዊ ባንክ በይበልጥ። እና አሁን ግን ሙሉ ነገር የተወተወ ነው። ዶክተር አብዱልመናን ውሳኔው ባይሜፍ አስገዳጅነት የተወሰነ እንጂ ኢኮኖሚያዊ ምክንያት ያለው ነው ብሎ እንደማያምኑ ይናገራሉ። ምንም ጥሩ ጊዜ የለም ይሏል። የዓለም አቀፍ ተቋማት አሁን ነው ጥሩ ጊዜ ይሏል ማለት ነገ ብታቆየው አታመልጠውም አይነት ነገር ነው የሚሉ የኢትዮጵያ መንግስት ከፍተኛ የዶላር ችግር አለበት። በጣም በጣም በሚያስጨንቅ ደረጃ የዶላር ችግር አለበት። ይህ ዶላር ችግር እንዳለበት ምታቀ ባለፈው ሁለት ዓመት እኮ ይህ ጉዳይ ሲንጓተት ሲንጓተት ሲንጓተት፣ የኢትዮጵያ መንግስት አሁን እኮ ከሞላ ጎደል ሙሉ የተቀመጠለትን ቅድመ ሁኔታ ነው የተቀበለ። የኢትዮጵያ መንግስት ያልተቀበለው ነገር የለም። ከተከታተልክ ባለፈው ወርቅ ምናምን ብሔራዊ ባንክ ለማንበብ እስኪከብድን ድረስ የለም፣ ከመብዛቷ የተነሳ በህግ በአዋጅ እኮ ነው የተጥለቀለቅ ነው የኢትዮጵያ መንግስት በበኩሉ አዲሱ የውጭ ምንዛሬ ግብይት ተመን ስርዓት የውጭ ሀገር ኢንቨስትመንት እንደሚያሳድግና ና ገበያው የውጭ ምንዛሬ ተመን እንዲወስን በማስቻል የምጣኔ ሀብት ዘርፉን እንደሚያረጋጋ ይገልጻል። ኢትዮጵያ የውጭ ምንዛሬ ግብይቱ በገበያ እንዲወሰን የፖሊሲ ለውጥ ባደረገችበት ዕለት ሰኞ ሐምሌ 22 ቀን 2016 ዓ ም በዋሽንግተን ዲሲ ስብሰባ የተቀመጠው የዓለም አቀፉ የገንዘብ ድርጅት ሥራ አስፈጻሚ ቦርድ ለኢትዮጵያ 3.4 ቢሊዮን ዶላር ብድር አጽድቋል። የተራዘመ የብድር አቅርቦት በተባለው ፕሮግራም ከጸደቀው ብድር ውስጥ አንድ ቢሊዮን ዶላር በአፋጣኝ ለኢትዮጵያ የሚለቀቅ እንደሆነ ተቋም አስታውቋል። የምጣኔ ሀብት ባለሙያው አቶ ያሬድ ኃይለመስቀል ብድሩ በውሳኔው ምክንያት የሚመጣውን ኢኮኖሚያዊ መናጋት ለማስተካከል እንዲያግዝ ታስቦ ሊሆን ይችላል ይላሉ። ይሄ የተፈቀደው ብር የሚመጣው ገበያውን ለማረጋጋት ለማለት ነው የሚሆነው። ለምሳሌ አሁን ዶላር ተፈቅዶ በገበያ ይወሰን ተብሎ ገበያው ላይ ዶላር ከሌለ በአንድ ጊዜ እንግዲህ ያው የተጫረተ ሰዎቹ በሚገዙት ከቁጥጥር ውጭ ሊሆን ይችላል። ስለዚህ ይሄ የአሁን የሶስት ነጥብ አራት ቢሊዮኑ ለማረጋጊያ፣ ሌላ ደግሞ ያልተከፈሉ ብድሮች ዕዳዎች ምናምን አሁን እንደ ዩሮ ቦንድ ወሌሎች ሌሎች ነገር ካለ እሱን ለማረጋጋት እና ለመክፈል የሚያስችል ይመስለኛል። የብሔራዊ ባንክ ገዥም ማሞ ምረቱ በሰጡት መግለጫም የሽግግር ወቅት ወጪዎችንና የውጭ ምንዛሬ ማሻሻያ የሚያስከትላቸውን ጫናዎች ለመቀነስ የሚረዳ አስር ነጥብ ሰባት ቢሊዮን ዶላር የሚገመት የገንዘብ ድጋፍ ከውጭ አጋሮች መገኘቱን ገልጸው ነበር። አሁን ባለው ኢኮኖሚያዊ ሁኔታ የኢትዮጵያ መንግስት የፋይናንስ ድጋፍ ስለሚያስፈልገው ጫናውን ከመቀበል ውጭ አማራጭ የለውም የሚሉት ዶክተር አብዱል መናን የተዘጋጀበት ውሳኔ ስላልሆነ ግን በአጭር ጊዜ የሚያጋጥመውን ኢኮኖሚያዊ ምስቅልቅል ተቋቁሞ ማለፍ ሊቸገር ይችላል ይላሉ። መንግስት አብዛኛው የሚያስመጣቸው ነገሮች ሆነ ሰባት ብር ነው። ያው ብዙ ጊዜ የሚነሳ ክርክር አለ። ነጋዴዎቹ እዚህ በትይዩ ገበያ በተመን ነው አጠቃላይ ሀገሪቱ ውስጥ ሸራ የሚሸጡት ተብለውትም ብለው የሚሸጡት። ስለዚህ እነሱ ላይ የሚያመጣው ለውጥ የለም ዋጋቸው ላይ የሚል ነገር አለ። ግን መንግስት እኮ ትልቁ አስመጪ ነው። ነዳጅ አንደኛው ነው። መድኃኒት አለ፣ ማዳበሪያ አለ፣ ማሽን ይመጣል ፋብሪካዎች። እና የነዳጅ ዋጋ እንኳን እንደው አሁን የኢትዮጵያ መንግስት ሰላሳ በመቶ ነዳጅ የኢትዮጵያ መንግስት ኪሳራውን ይወስዳል ወይስ ይጨምረዋል? አሁን ካለው ዋጋ ላይ ነዳጅ ጨመረ ማለት ሁሉ ነገር ነው የሚጨምረው። ይሄ ማለት አጠቃላይ ምግብም ምንም ምንም ነው አብሮ የሚጨምረው። ይህ ማለት በይበልጥ ደግሞ በከተማ ለሚኖረው ድሃ ገቢው ዝቅ ላለ፣ ለጡረተኛው፣ ለመንግስት ሰራተኛው ደሞዙ ለማይጨምረው አሁን ባለው የዋጋ ግሽበት ሀያ በመቶ አካባቢ ካለው የዋጋ ግሽበት የተወሰነ ቢጨምርበት ምን ያህል ኑሮውን ሊደፍቀው እንደሚችል ግልጽ ነው። ከዛም ባሻገር ሌላ ችግር አለው ለራሱ ለመንግስትም ለራሱ በቀላሉ ልውሰድልህ። ንግድ ባንክ እኮ ያስቀመጠው ተቀማጭ ገንዘብ አለ ከኤምሬትስ የወሰደው በአንድ ሌሊት እኮ ሀምሳ ሰባት ሰባ ሰባት ብር እኮ ነው የገባው። አንድ ቢሊዮን ዶላር እኮ ቢሆን እኮ ዛሬ ሰባ ሰባት ቢሊዮን ነው እዳው። ሰባ አምስት ቢሊዮን በለው ወይም ሰባ ስድስት ቢሊዮን ከሀምሳ ሰባት ቢሊዮን እዳው አንድ ሌሊት ሀያ ቢሊዮን ከሰራህ ንግድ ባንኮ፣ ለምሳሌ የግል ባንኮቹ ደግሞ ለምሳሌ የውጭ ዕዳ ካለባቸው ውጭ ምነሳ ነው የሚከፍሉት ሰላሳ በመቶ እኮ በአንድ ሌሊት ነው እዳቸው የሚጨምረው። ሌሎች የመንግስት የልማት ድርጅቶች የወሰዱት እዳ በውጭ ምንዛሪ ካለ በአንድ ሌሊት ሰላሳ በመቶ እዳቸው ጨምረዋል። የኢትዮጵያ መንግስት ሀያ ስምንት ቢሊዮን ዶላር እዳ አለበት። በአንድ ሌሊት በብር ነው ምነግረህ በብር ምትከፍል በብር ስትገለብጠው በአንድ ሌሊት በሰላሳ በመቶ ጨምሯል። ወደፊት የእነዚህ ሁሉ ውጤት የሚታየው ጉዳይ ነው። አቶ ያሬድ ኃይለ መስቀል በበኩላቸው ውሳኔው የመንግስት ሰራተኛና ዝቅተኛ ገቢ ያላቸውን በእጅጉ ይጎዳል ይላሉ። ውሳኔውን ተከትሎ የሚፈጠረውን ኢኮኖሚያን ለመረጋጋት ለማስተካከልም በትንሹ አንድ አመት እንደሚያስፈልግ ይናገራሉ ያው ትልቁ ፈተና ለቋሚ ሰራተኛ ማለት ነው ደሞዝተኛ ለሆነ ለፖሊስ ለወታደር ለአስተማሪ ለሲቪል ሰርቪስ የሆነው ገንዘቡ እየቀነሰ እየቀነሰ የመግዛት አቅሙ እየወረደ ነው የመጣው አሁን የዛሬ አምስት ዓመት ስድስት አመት ሀያ ሁለት ሺ ብር ለምሳሌ ቢኖር ሀያ ሁለት በነበረበት ጊዜ በሚቀይርበት ጊዜ የአንድ ሰው ደሞዝ አንድ ሺ ዶላር ነበር ማለት ነው ሁ በሃምሳ ሰባት ምናምን በነበረበት ጊዜ በግማሽ ወርዷል። ወደ አራት መቶ ምናምን ዶላር ወርዷል ማለት አንድ ሰውዬ ደመወዝ። አሁን ደግሞ ከከፍ ብሎ ከሄደና ወደ መቶ እና አሁን ሰባ ስምንት አካባቢ ነው። ምናልባት ነገ አዋሽ ባንክ ወይ ዘመን ባንክ ወይ ምናምን ደግሞ እኔ በሰማንያ ገዛችኋለሁ ወይም በ በእንትን እላለሁ ወደ ሚል ይሄዳል። እንደዛ እየተፎካከረ ሀይስት የሰጠው ሁሌም ዶላር ይኖረዋል። እሱ ደግሞ ያው ኤልሲ ስለሚከፍት ዲፖዚትም ምናምን ያገኛል። ስለዚህ ይሄ ነገር በመያዊ መንግስት የደሞዝ ማሻሻያ ያደርጋል የሚል ነው እንግዲህ የማስበው። ያለበለዚያ የአንድ የአስተማሪ ደሞዝ የዩኒቨርሲቲ አስተማሪ ስምንት ሺ ብር ነው ደሞዙ እንግዲህ መቶ አርባ ምናምን አካባቢ ነው በኦፊሻል እንኳን ካሰብከው ይሄ ይሄ እንግዲህ በጣም ኢኮኖሚ ተጽዕኖ ያደርጋል። የኢትዮጵያ መንግስት ከዚህ በፊት ኢኮኖሚውን ለውጭ ባለ ሀብቶች ክፍት ማድረግን ጨምሮ የተለያዩ ኢኮኖሚ እርምጃዎችን ሲወስድ ቆይቷል። አጠቃላይ የመንግስት አካሄድ ነጻ ኢኮኖሚን ለመፍጠር ያለመ ነው የሚሉት ዶክተር አብዱል መናን፣ አሁናዊ ችግሮችን ማለፍ ከቻለ በረጅም ጊዜ በኢኮኖሚ ውስጥ ያሉትን ፍትሐዊ ያልሆኑ አሰራሮችን በማስተካከል በውድድር ላይ የተመሰረተ ነጻ ገበያ ለመመስረት እድል ሊፈጠር ይችላል ይላሉ። የውጭ ምንዛሬ ተመን በገበያ ስርዓት እንዲመራ መወሰኑን ተከትሎ ባንኮች የምንዛሬ ተመንን ከፍ ያደረጉ ሲሆን የኢትዮጵያ ንግድ ባንክ ዛሬ ባወጣው የምንዛሬ ተመንም አንድ ዶላር በ80 ብር ከ02 ሳንቲም ገዝቶ በ81 ብር ከ62 ሳንቲም እየሸጠ ይገኛል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።